በኢትዮጵያ ዳግም የታወጀውን የአስቸኳይ ጊዜ አዋጅ የሚያስፈጽመው ኮማንድ ፖስት ብዙ ሰዎች ማሰሩ እየተዘገበ ይገኛል። የታሳሪዎቹን የሰብአዊ መብት ሁኔታን የሚከታተል መርማሪ ቦርድ ታሳሪዎቹን በየእስር ቤቶቹ ተዘዋውሮ በማየት ጉዳዩን እያጣራ እንደሚገኝም ለማወቅ ተችሏል። መርማሪ ቦርዱ በኦሮሚያ ክልል በሰሜን ሸዋ ንዑስ ቀጠና 4 በአምቦ ንዑስ ቀጠና 34 እንዲሁም በወሊሶ ንዑስ ቀጠና 14 የሚገኙትን ተጠርጣሪዎች መጎበኘቱን የሀገሪቱ የዜና አውታሮች ሰሞኑን ዘግቧል። መርማሪ ቦርዱ በፊቼ አምቦና ወሊሶ ውስጥ ተይዞ የሚገኙትን እስረኞች አያያዝና ምርመራ ሰብአዊ መብት የጠበቀ ነው ብልም በቂ ምግብና ሕክምና እያገኙ አለመሆኑን ዘገባው አሳውቀዋል። ዘገባው እርስ በርሱ እንደሚቃረንና ከህግ ጋር እንደሚፋለስ የህግ ባለሙያና ጠበቃ አቶ ወንድሙ ኢብሳ ይናገራሉ። አቶ ወንድሙ ይህን ያሉበት ምክንያት እንዲህ ያብራራሉ። እርስ በርስ የሚቃረን ሪፖርት ማለት ይሄ ቦርድ አንደኛ ለፍትህ፣ ሁለተኛ ለሪቱ፣ ሶስተኛ ደግሞ ለህጋዊነት እና ለህጋዊነት ገለልተኛ ሆኖ ሪፖርቱን ሲያቀርብ ምግቡ ከተጓደለ ጤንነቱ ከተጓደለ ሰብአዊ መብት አውቶማቲካሊ ተጓድሏል ማለት ነው። ቅድማ ሰብአዊ መብት ማለት የሰው ልጅ ጤንነቱ ምግቡ ነው። ትልቁ ጤንነት እኮ መድኃኒት ማለት ምግብ ነው። ምግብ በራሱ መድኃኒት ነው። ስለዚህ የተሟላ ምግብ ካላገኘ፣ የተሟላ ጤንነት እንክብካቤ ካላገኘ፣ የተጠ ተመጣጣኝ የሆነና ተገቢ የሆነ መኝታ ቦታ ካላገኘ አንድ ሰው ሰብአዊ መብቱ ተገፏል ተብሎ ነው። የተጠርጣሪዎች ቁጥር መብዛቱና በፌዴራል የተበጀተ ባጀት በጊዜው አለመድረሱ የምግብና የህክምና አገልግሎት በሚፈለገው መጠን መድረስ አለመቻሉ እንደ ምክንያት መጠቀሱን ዘገባው አክሎበታል። አቶ ወንድሙ መንግስት ህገ መንግስቱን አስከብራለሁ፣ የመንግስት አሰራርን ተጠያቂነት እንዲኖረው አድርጋለሁ ከምለው ጋር እንደማይጣጣም ይናገራሉ። የእስር ቦታ ጠቧል ማለት እስረኛን ቁጥር መቀነስ ነው፣ ሰዎቹን አለማሰር ነው። ማሰር ካስፈለገ ደግሞ ስታንደርድ በሆነ ወይም ደግሞ አንድ ታራሚ ሊታሰር በሚችልበት ቦታ እንዲታረም ያስፈልጋል። ህዝቡንም ባለፉት ሁለት እና ሶስት ዓመታት በጣም ሲቀሰቅስ የነበረውና መጥፎ አስተዳደር በደል የሚባለው በአንድ ጠባብ ቦታ ላይ ዜጎቹም ሰብስቦ ማጎር የህግ ድጋፍም አሳማኝ ምክንያቱም የለውም ከኢትዮጵያ ህገ መንግስትና መሰል ጠቃሚ ህጎችን ጋር የሚያደረገ በተለይ አሁን አዲሱ ጠቅላይ ሚኒስትር ህገ መንግስቱን ስራ ላይ አውላለሁ ከሚለው ጋር በጣም ተቃራኒ የሆነ ነገር ነው። ጠበቃ ወንድሙ ይብሳ ኮማንድ ፖስቱ እስካሁን ከያዛቸው ተጠርጣሪዎች ውስጥ እነዚህ ይከሰሱ እነዚህ ደግሞ ይፈቱ ብሎ እስካሁን አለመወሰኑንም ጠቅሰዋል። እስካሁን ድረስ የኮማንድ ፖስቱ አዋጅ በአስቸኳይ ጊዜ አዋጁ መሰረት ኮማንድ ፖስት የያዛቸውን ሰዎች እነዚህ ሰዎች ይከሰሱ እነዚህ ደግሞ በምክር በተግባ ሲለቀቁ ብሎ እስካልወሰነ ድረስ ይሄንን ደግሞ እስካሁን ድረስ አልወሰነም። ከዛሬ ድረስ ይሄ ሰው ይከሰስ ተብሎ ፍርድ ቤት የቀረበ የለም። ፍርድ ቤት ካልቀረበ ደግሞ የቅጽና ሙያ አገልግሎት መስጠት አስቸዳሪ ነው። በዚህ ጉዳይ ላይ በዶችቤሌ ማህበራዊ መገናኛ ብዙሀን ላይ አወያይተን ነበር። ከአስተያየት ሰጪዎቹ መካከል ከመጀመሪያው የአስቸኳይ ጊዜ አዋጁ አስፈላጊ አለመሆኑን ተናግረው አሁንም እንድነሳ የሚል ሀሳብ እንዳላቸው የጽሁፍ አስተያየታቸውን ልኮልናል። የድምፅ አስተያየት ከላኩልን መካከል የሚከተሉት ይገኙበታል። አሁን ዶክተር አብይ መጧል ቢባልም የአስቸኳይ ጊዜ አዋጅ ካለ ምንም እሳቸው መስራታቸው እና ይህን ሁሉ ሰው አጉሮ ከማሰቃየት የአስቸኳይ ጊዜ አዋጁ ይነሳና ህዝቡን በነጻነት ሊንቀሳቀስ ነው። የተከበሩት ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሰላም ነው። ሀገራችን ሰላም ወርዳለች። እርቅ እንፈልጋለን፣ እርቅና ወርድ እያሉ ስለሆነ በዛው መሰረት በጠቅላላ በእስር ቤት ያሉ የፖለቲካ እስረኞች ተለቆ ምረት እንዲደረግላቸው ነው የሚያስፈልገው። በአሁኑ ሰዓት መራብ የለባቸው መቸገር የለባቸውን። በእስር ውስጥ መንግስት የተበደሉትን ይካስ፣ በዳዮችን ወይ ገዳዮችን ለፍርድ ቤት ያቅርብ። ወጣት አስሮ ገሎ ለስደት እየዳረጉ ለውጥና ልማት ማምጣት አይቻልም፣ ሲሉም አስተያየታቸውን የላኩልን አሉ። ከመርማሪ ቦርዱ አባላት የበለጠ መረጃ ለማግኘት ደጋግመን የስልክ ጥሪ ብናደርግም ይህ ዜና መጽሔት አየር ላይ እስከምውል ድረስ ሊገኙልን አልቻሉም።